ዮሐንስ፣ ቢሾፍቱ የዘንድሮውን ኢሬቻ ለማክበር ምን እያደረገች ነው? ዝግጅቱ ምን ይመስላል? ምን አየህ? ምን ስታዘብክ? ከመግቢያው አካባቢ ቢጀምርልሽ፣ የክልሉ ፖሊስ እና እንዲሁም የክልሉ ልዩ ኃይል በመባል የሚታወቁት አባላት ምንም ትጥቅ አልያዙም። ግን በጣም ጥብቅ የሆነ በጣም ጠንከር ያለ ፍተሻ አለ። ከየት ነው የመጣኸው፣ የምንሰራ ምናምን የሚሉ ጥያቄዎችን ጭምር ማለት ነው። ወደ ከተማ የሚገቡ ሁሉም መኪኖች እየተፈተሹ ሰውም ወርዶ እየተፈተሸ ነው እየገባ ያለው። አምና በእንደዚህ ጊዜ በጣም ብዙ ሰው ነበረ። አሁን የተለመደው እንቅስቃሴ ካልሆነ በስተቀር በዓሉ ድባብ የሚያሳዩ አለባበሶች ወይም ደግሞ ባንዲራዎች፣ የተለያዩ ፖስተሮች የተለጠፉበት ሁኔታ የለም። በዓሉ የሚከበርበት ቦታም ሄጄ ነበረ። እዛ ትንሽ የበዓሉ እንቅስቃሴ የሚታይበት ነገር ነበረ። በአውቶቡስ እና በተለያዩ መኪኖች የመጡ ወጣቶች፣ በአብዛኛው ወጣቶች የሆኑ አንዳንድ ሽማግሌዎችም ያሉበት የበዓሉ ቦታ ሲያመቻቹ፣ አንድ ግሬደርም አካባቢውን ሲጠርግ እዛው ተመልክች ያለው። በተረፈ ግን ከተማዋ እንደው ካለፈው ጊዜ ስትነጻጸር ትንሽ ጥረጭ ያለች ትመስላለች። ዮሐንስ በአምናው የኤሬቻ በዓል ላይ ተገኝተ ነበረ። ዘንድሮም እዚያነ አምና በቢሾፍቱ ሆራ ክብረ በዓል ላይ የሰዎች ሕይወት መጥፋቱና ሰዎችም መጎዳታቸው በዘንድሮው የበዓሉ ድባብ ላይ ቅድም ከጠቀስ ክልል ሌላ ምን አይነት ተጽዕኖ አሳድሮ ይሆን? ሰዎችን የማነጋገር እድል ገጥሞ ከሆነ ምን ይላሉ? የተለያዩ ሰዎች አነጋግሬ ያለሁ። በእርግጥ ያሉና ስጋቶች አሉ የዘንድሮ በዓል ላይ ሁለት ነገሮች እንደ መላምት ይናገራሉ። ዛሬ አርብ ነው። በዓሉ የሚከበረው እሁድ ስለሆነ ምናልባት በአብዛኛው ሰው ነገ ይመጣል የሚል በአብዛኛው ግን አምና የነበረውን ነገር ብቻ ሳይሆን ዘንድሮም ረብሻ ይኖራል የሚል በጣም ከፍተኛ ስጋት አለ። ለምንድን ነው ጥቁር ልብስ ለብሳችሁ የተቃውሞ ምልክት በማሰማት በዓሉ እንዲከበር የሚል የተላለፈ መልእክት አለ በማህበራዊ ድረገጽ እና በተለያዩ ነገሮች እና ይሄኛው ነገር ካለ የጸጥታ ኃይሉ ምንም እንኳ ጣልቃ አልገባም፣ ወደ ወጣቶች ሶስት መቶ የሚያክል ወጣቶች ለዚህ መስተንግዶ ተዘጋጅተዋል ቢባልም የጸጥታ ኃይሉ ጣልቃ ይገባል የሚል ስጋት ስላለ ትንሽ የመቀዛቀዝ ሁኔታና የመስጋት ሁኔታ አለ። የአምናው ነገር ሊደገም ይችል ይሆን ወይ የሚል ስጋቶች እንዳሉ ነው ያንጸባረቁልኝ ነዋሪዎች። የሀገር ውስጥ መገናኛ ብዙሀን ፖሊስ በአሉ በሚከበርበት ስፍራ ላይ አይገኝም ሲሉ ዘግበዋል። የዚህ ምክንያቱ ምንድን ነው? የክልሉ ባህል ቢሮ ያወጣው መግለጫ እና የኮሚኒኬሽን ቢሮ መሰረት ተደርጎ የተለያዩ መገናኛ ብዙሀን ሲጠቅሱት እንደነበረ ካለፈው ግጭት በመማር ዘንድሮ አሴስ ግጭቱን ላለማባባስ ሲፈጠርም የሚኖረው ጉዳት ለመቀነስ የታለመ ይመስለኛል እና ምንም አይነት የፖሊስ እንቅስቃሴ እንደማይኖር ለዚህ ሶስት መቶ የሚሆኑ ወጣቶች ስልጠና ተሰጥቷቸው የማስተናበሩና የጸጥታው እንቅስቃሴ እንደሚመሩት ወይም እንደሚያስተባበሩት ነው የተነገረው። በአጠቃላይ አሁን ያየሁት ለምሳሌ በዝግጅቱ በሚደረግበት አካባቢ ያው ገና ስለሆነ ሊሆን ይችላል ሁለት ፖሊሶች ተመልክቻለሁ ዛሬ እዛው የወጣቶችም እንቅስቃሴ በሚያደርጉበት ቦታ። ምናልባት ነገ ወይም በበዓሉ ጊዜ ግን እንደዚህ አይነት ሁኔታ ላይኖር ይችላል ተብሎ ይገመታል። ይህ ራሱ በራሱም ሰዎቹ ሳናገር ሌላ ስጋት የፈጠረበት ሁኔታም አለ። እንግዲህ ከአንድ ሚሊዮን እና ከዛ በላይ ነው በሚሊዮን የሚቆጠር ሰው ነው ከተለያዩ አካባቢዎች የሚገባው በየአመቱ እነዚህ ሶስት መቶ ወጣቶች ችለው እንዴት ነው ይሄኛውን የጸጥታ ሁኔታ የሚያከናውኑት የሚል ምግብ ቤቶች ሆቴል ያላቸው ቡና የሚሸጡ ሰዎች እንደ ስጋትም የሚያዩበት በሌላ አቅጣጫውም እንደ ስጋት የሚያዩበት ሁኔታ አለ ስለዚህ በእንደዚህ አይነት ሁኔታ ላይ ነው እንግዲህ ዝግጅቱ እየተጧጧፈ ያለው ዮሐንስ ገብረ እግዚአብሔር ከቢሾፍቱ አመሰግናለሁ